ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ፕሮፌሰር ባህሩ ዘውዴ በኢትዮጵያ የታሪክ ምርምር ውስጥ ካሉ ኢትዮጵያውያን ምሁራን አንዱ ኖት። የአጼ ምኒልክንም ፉ ስራዎች ከገመገሙት ውስጥ አንዱ ኖትና በጻፍም ጽፈዋል። ቅድሚያ ዳግማዊ አጼ ምኒልክ ውልደትና እድገታቸው ምን ይመስላል ከሚለው ለምን አንነሳም? ትውልዱት እዚህ ሸዋ አንኮበር አካባቢ ነው። ከዛ በኋላ በልጅነታቸው እንደሚታወቀው አጤ ቴዎድሮስ ወደ ሸዋ ዘምተው ከዛ አባታቸውን ካሸነፉ ንጉስ ኃይለ መለኮትን ካሸነፉ በኋላ እሳቸውን በምርኮ ይዘው ሄደው ወሳኝ የሆነ ጊዜ የአጤ ቴዎድሮስ ቤተ መንግስት አሳልፈዋል እና ብዙ ሀሳቦቻቸው በተለይ ስለ ዘመናዊ ኢትዮጵያ ስለ ኢትዮጵያ አንድነት የመሳሰሉት ሀሳቦች አጤ ቴዎድሮስ ራዕይ የመልጨ ነው የሚል ግምት አለ። ፎርማቲቭ የሆነ ጊዜ ያን ጊዜ ነው ያሳለፉት። ከዛ በኋላ ከዛ አምልጠው ወደ ሸዋ መጥተው በሸዋ በኩል በሸዋ የአባቶቻቸው ብዛት እሱን መሰረት በማድረግ የብዛት ማስፋፋታቸውና የስልጣን ምክክራቸውን ጀምሩ። አጼ ምኒልክ የአመራር ዘመን በተለየ የታሪክ ምዕራፍ ውስጥ ከሚያስቀምጡት ነገሮች አንዱ የአድዋ ጦርነት ነው። ለአድዋ ጦር መነሻ የሚሆነው የውጫሌ ውል አንቀጽ አስራ ሰባት ነው። የውሉ ልዩነት ሊመጣ የቻለው በትርጉም ዝንፈት ነው ወይስ ሆን ተብሎ በታቀደ ልዩ ቴራ ነው ማለት ይቻላል። እሱ በጣም ብዙ ያከራከረ ጉዳይ ነው። በተለይ ሁለት ምሁራን ረጅም ክርክር አድርገውበታል ፕሮፌሰር ሩቤንሰን እና ካርሎ ጂሊዮን የሚባለው የጣሊያን ኑር ኖር ቱነራል ተከራክረውበታል እ ፕሮፌሰር ሮቤንሰን አስተያየት ከሆነ ቱኔሌ ያን ጊዜ የመጣው የጣሊያን አምባሳደር ማለት ነው ለዚ ለውጭ ሊሆን ዋና ምክንያት የሆነው የጠነሱ ሰው ማለት ይቻላል እሱ ሆም ብሎ ምኒልክን ለማወናበድ በጣሊያንኛው ያንን አድርጎ የኢትዮጵያ የጣሊያን ግዛት ግዛት እንዳሁን ብቻ እንደ ፕሮቴክቶሬት አንድምታ ያለው ነገር ሲያስፈርም አማርኛው ግን ሌላ አይነት፣ ምንም ጫና ይህን አይነት ግዴታ የሌለበት አይነት ነበርና ይሄ አንዱ መስመር ሲሆን፣ በዛ በጣሊያኑ በኩል ደግሞ አይ የለም ተንማንቶኔሊ ሆን ብሎ ያደረገ አይደለም፣ በስህተት የተፈጸመ ነገር ነው እንጂ እሱ ተንኮል እሱ የሸረበው ደባ አይደለም የሚል ክርክር ነበር። ሰፊ ክርክር ነው ይህ ተከራክረውበታል። ግን አስቸጋሪ ነው እውነት ሆን ትም እንደሆነ ለማወቅ አስቸጋሪ ነው። ግን የግምት ግን ለመሰረቱ ል አንተ የወደ ረ ስም የሚያገለግለ በዛ በውጫሌ ውል ሳቢያ የአድዋ ድል ጦርነት እስከ መቀስቀስም ደርሷል። እርስዎም በመጽሐፎ ውስጥ ቀደም ሲል እንደ እንደገለጹት ኢትዮጵያን በአለም አቀፍ መድረክ ላይ ሊያበቃ የቻለም ድል ተገኝቷል ባድዋ ላይ። የአድዋ ጦርነት እና ድሉ ለኢትዮጵያ ምን ያስገኛቸው ጉልህ ፋይዳዎች አሉ ይላሉ? በአገር ውስጥና በዓለም አቀፍ መድረክ ላይ እንደተቀፍከው ሁለት አይነት ገጽታ ነው ያለው የአድዋ ድል። አንደኛው ዓለም አቀፍ እንድምታ ነው። ሁለተኛው ደግሞ በአገር ውስጥ ያለው ፋይዳ ነው። በዓለም አቀፍ ደረጃ በተለይ በጥቁሩ ዓለም ያው እንደ ትልቅ አርአያነት ያለው ተጋድሎ ተደርጎ ነው የታየው። ምክንያቱም እዛን ዘመን ጥቁሮች የሚጨቆኑበት የሚረገጡበት ጊዜ ነበር፣ በአሜሪካም ሆነ በአፍሪካ በአፍሪካ በቀኝ ግዛት፣ በአሜሪካ ደግሞ በዘር መድሎ የሚረገጡበት ጊዜ እና የሚናቁበት ጊዜ ነበር እና አንድ ጥቁር ሀያል መንግስት አንድ ገላማ የጣሊያን የአውሮፓን መንግስት ማሸነፍ መቻሉ ትልቅ ትልቅ ሀይል ሀይል ነው የሰጣቸው። እና ብዙዎቹ በኋላ እንደምናውቀው ፓን አፍሪካኒዝም የመሳሰሉት ሀይሎች ሁሉ ወደ ኢትዮጵያ ላይ ትኩረት ያደረጉት ከዛ አልፎ በመጨረሻ በአስራአል ሥላሴ ዘመነ መንግስት በኢትዮጵያ በኢትዮጵያ መዲና በአዲስ አበባ የአፍሪካነት መቋቋሙ እስካሁንም ድረስ አዲስ አበባ የአፍሪካ ህብረት መቀመጫ መሆኗ፣ ይሄ ሁሉ ከዛ ጋር የተሳሰረ ነው ማለት ይቻላል። በሌላ በኩል በኢትዮጵያ በኩል እንግዲህ ዋናው ያው ነጻነቷን ማስከበሯ ነው። ይሄ ያለው ፖለቲካና ስነልቦናዊ ፋይዳ አለ። የፖለቲካው ደረጃ ያው ነጻ መንግስት መስርቶ ለቶ ሆነ ለበጎ፣ በራስ መንገድ በራስ ስሜት መግዛት መቻል ነው። በሌላ በኩል ደግሞ በስነልቦና ደረጃ በኢትዮጵያውያን ዘንድ በተለይ የለት ለነጮች ያለ ለመስቆጥቆጥ ለነጮች ያለ መገዛት አንዳንድ የምንቢተኝነት የመሳሰለው ነገር ብዙ ጊዜ ለችችል የሚያስገርማቸው ወደ ኢትዮጵያ ሲመጡ ከሌላው አፍሪካ ሀገር ጋር ሲነጻጸር ኢትዮጵያውያን ራሳቸውን ከፍ አርገው እኩል ለነጭ ከነጭ ጋር እኩል አርገው ለማየት የቻላቸው ይሄ ሁሉ ስነ ልቦና ከዛ ጋር የተያዘ ነው ማለት ይችላል። የአድዋ ድል እርግጥ ነው ያጼ ምኒልክንም ንጉሠ ነገስታዊ ስልጣን አጠንክሯል። ከዛ ባሻገርስ በሀገር ውስጥ የኢትዮጵያን ብሔራዊ ማንነት የጠነከረ መሰረት ላይ እንዲቆምና ኢትዮጵያዊነትን ስሜት ቀደም ሲባል ፓን ፓን አፍሪካኒዝምን እንዳያነቃቃ ሁሉ ኢትዮጵያዊነትን ማንነትስ እንዲጎላ ተለየ አስተዋጽኦ አድርጓል ማለት ይቻላል። ያው ይሄ ስለ ልቦና ያልኩት ከኢትዮጵያዊነት ስሜት በደሪነት ለምሳሌ በጣሊያኖች ከአረብ ዓመት በኋላ ጥማቸውን ሳይረሱ የበለጠ ተደራጅቶ በምድር ብቻ ሳይሆን በሰማይም ተደራጅተው መጥተው ትን አሸነፉ። ግን ካሸነፉ በኋላ ጉጸጥለጽ ብሎ ሊገዛላቸው ያልቻለና ያገዛ ዘመናቸውም እንደዚያ ባጭሩ ሊጠቅ የቻለው ለሰቱ ከዚህ ስምት የመለጭ ነው። እምቢተኝነት ያሁ እንደምታውቀው በጠቅላላ በሀገሪቱ ዙሪያ በሰሜንም፣ በምዕራብም፣ በመሀልም፣ በሁሉም በኩል የተቀጣጠለ የአርበኞች ትግል ነበር እና ይህ አርበኞች ግን ጣሊያኖችን ሀገሪቷን ሙሉ በሙሉ ለመቆጣጠር እንዳይችሉ በከተማ ብቻ መሽገው እንዲቀመጡ በመጨረሻም ገዝግዞ ገዝግዞ የጣሊያን የጦር ኃይል ድጋፍ ሲጨመርበት ያው አገዛዝን ሊያስወግድ ችሏል። የጣሊያን የፋሽስት አገዛዝን ሊያስወግድ ይችሏል እና ይሄ ሁሉ ከዚህ ከኢትዮጵያዊነት ስሜት የመለጨ ነው በተለያየ ጊዜ እናየዋለን። ከዛም በኋላ አንድ ቀውጢ ጊዜ ሲመጣ ከሶማሊያ ጋር ፍጥጫ ሲመጣ የባድመ ጦርነት ጊዜ የታየ ነገር ነው። በሚያስደነቅ ሁኔታ ህዝቡ አንድ ድል አይነት ስሜት ምን አይነት ልዩ ብሔረሰብ የተመሳሰሉ ልዩነት ሳይሰማው በኢትዮጵያዊነት ስሜት ነው ሆ ብሎ የተነሳው እና ሁል ጊዜ ነው የሚነሳ። አንዱም ያድዋ ጦርነት ወይም ያድዋ ድል አፄ ምኒልክ ታሪክ ውስጥ ልዩና ጉልህ ስፍራ የያዘና አንጸባራቂ ነው፣ እንደጠቀሱት ከዛ ባሻገር ሌላ የመከራከሪያ ሳቦም አለ ባሉታይ ገጹ ለምሳሌ ከአድዋ ድል በኋላ መረብን ባለመሻገራቸውና ኤርትራን እንደ ጣሊያን ግዛትነት እውቅና በመቸራቸው ለዛሬቱ ኤርትራ ከኢትዮጵያ መገንጠል ዋናኛ ሰበብ ናቸው ብለው ጣቶቻቸውን የሚጠቁሙባቸው ጸሐፍት አሉ፣ ፖለቲከኞችም እንደዚሁ። በሌላ ወገን ደግሞ የለም፣ አጼ ምኒልክ በወቅቱ ከአድዋ ጦርነት በኋላ የነበረው ወታደራዊ አቅማቸው የተመናመነና የደከመ ሰራዊት ስለነበር ከቶሆንም ከወታደራዊም ሆነ ፖለቲካዊ ስትራቴጂ አኳያ ተገቢ እርምጃ ነው የወሰዱት። ያን ባያደርጉ ኖሮ እንዲያውም ድል ለመነሳት ያገኙትንም ድል ሊነጠቁ ይችሉ ነበር ብለው የሚከራከሩ አሉ። በዚህ ላይ የእርስዎ ታሪካዊ አተያይ ምንድን ነው? ወደ ሁለተኛው ነው ማዘነብለው። እኔ ወደ ሁለተኛው ማለትም ሬሊ ይሄ ሁኔታ ስናጤን ትልቅ የወሰዱት እርምጃ ከጊዜ ሁኔታ ከአሁኑንም ሳይሆን አሁን ቁጡትን በማስተጋባት ስራ በዛን ጊዜ ባለው ነባራዊ ሁኔታ ስናየው ከዚህ የተለየ አማራጭም አልነበራቸውም ማለት ይቻላል። ምክንያቱም አንደኛ ጦርነቱ በረሀብ እየተፈታ ነበር የነበረው። በአድዋ ጦርነት ዕለት አንድ ሶስተኛው የኢትዮጵያ ጦርነት የተዋጋው ሁለት ሶስተኛው ምግብ ፍለጋ ሽሬ እና በሌሎች አካባቢዎች እየተንከራተተ ነበር። እና ያ ይሄ እንግዲህ የሆነበትን ምክንያት የአድዋ ጦርነት ክፉ ቀን እየተባለ የሚታወቀው አስከፊ ረሀብ ሀያኛ መታ ዋት በፊት በጣም አስከፊ የሆነ ረሀብ የተከሰተበት ጊዜ ስለነበረ የሰንቅ እጥረት አለ። እዛ ላይ ደግሞ ጣሊያኖች ከምሽጋቸው አይወጡም። እንደ አጋጣሚ አድዋም ላይ እንደዛ ከባድ ሽሸቶች ሊያጋጥማቸ የቻላቸው ምሽጋቸውን ለቀው በመውጣታቸው ነው። ከዛ በኋላ ግን አፈግ ብሎ ብዙ ምሽጎች አሏቸው በኤርትራ እና እዛ ይቀመጣል እንጂ ፊት ለፊት እንደማይቀፈት የታወቀ ነው። ተጨማሪ ጦር ደግሞ እየመጣ ነበረ እና ረጂ ወደ ኤርትራ ምድር መጥቷል እና ይሄ ይሄ ሁሉ ሲታይ እሳቸው እንደገና ልግፋና ወደ ባህር ላስገባቸው ብዙ ያንን የሚያገኙትን ድል በማጣጣሚ ልቅ ያችን ግል ምን ሊያጧት ይችሉ ነበር። አደጋ አለ ማለት ነው። በአጠቃላይ ለአንድ ተማሪ ለምሳሌ ከመቶ ዘጠና ታገኘ ለምን መቶ በመቶ አላገኘህም ተብሎ አይወቀስ። ከመቶ ዘጠናም ራሱ አንድ ትልቅ ውጤት ነው። እና በእውነቱ እሳቸውን ያዱ በዚህ መልክ ማየት የሚቻል ይመስለኛል። ሌላው እንደሚያውቁት ኢትዮጵያ በርካታ ባይሆን ጥቂት የማይባሉ ጠንካራ የሆኑ ሴት መሪዎችን አፍርታለች። በስልጣናቸውም ውጤታማ የነበሩ ከአንዱም በሚጠቀሱት ከቅርብ ጊዜ ወዲህ እቴጌ ጣይቱ አንዱ ናቸው። በሚኒልክ ሕይወት ውስጥና በንጉሥ ነገሥታቸው አመራር ውስጥ የነበራቸው ተጽዕኖዎች እንዴት ይገልጹታል? በአዎንታዊና ባሉታዊ መልኩ አሉታዊ አነሳ ነገር ሊመለሳቸው እያለ ብዙም አሉታዊ ነው ለማለት ያስቸግራል። አሁንታዊ የሚባለው ምክንያቱም ዝግያ ዜታዊቱ በጣም ጠንካራ ሴት ነበሩ እና ከቴዎድሮስን በማማከር እና አንዳንድ ጊዜ ያጤ ምኒልክ ሚሽ የመለዘብ ሁኔታ ሲያሳዩ፣ በተለይ ጣሊያኖችን በተመለከተ ወደ ኋላ እንዳይሉ በመገፋፋት በተለይ ጣሊያኖችን መዝደባ ምናልባት ከአጤ ምኒልክ የበለጠ በመረዳት ማለት ይቻላል ብዙ ጊዜ ያው እንደሚታወቀው ውጫሌ ውል ክርክር ጊዜ በተለይ ግንባር ቀደም ምናምን የተጫወቱ እሳቸው ናቸው። አንዳንድ ጊዜ እንደሁም ትንሽ ትንሽ አስተላቂ ሀሳቦች ለመቀበል ሲያቅማሙ አይሆንም ብለው እስከ መጨረሻ የዘለቁት እሳቸው ናቸው። ከዛ በኋላ የመቀሌ ምሽግ መቀሌ ምሽግ በጣላሚች በኢትዮጵያ ጦር በተለይ በራስ መኮንንም ጦር ላይ ከፍተኛ ጉዳት አድርሰው እና በምን መልክ ነው እነሱ ከዛ ምናስወጣ በሚባለበት ጊዜ መላከፍቱ ያሳ በተጌታ የቱ ሀሳብ ዋናው ነገር የሚጠጡበትን ምንጭ መቆጣጠር ነው። ውሀ የሚያገኝበትን ምንጭ መቆጣጠር ነው በማለት ያ ውሀ ምንጭ በእሳቸው ጦር አማካኝነት ቁጥጥር ላይ ሲሆን፣ ጣላማች በውሀ ጥም ተፈተው እጃቸውን መስጠት ተገደዱ። ከዛ እንግዲህ በተለይ በጣም የሚታወቁት እቴጌ ጣይቱ አዲስ አበባን በመቆርቆር ነው። አዲስ አበባ ሲቆረቆር እሳቸው ሲቆረቆሩ አጤ ምኒልክ የሉም ነበር። አጤ ምኒልክ ሐረር ዘመቻ ላይ ነበሩ። እና እሳቸው ሁሉም ነገራት ነው። ከዚህ በፊት እንጦጦ ነው ብሩክን እንጦጦ እየተመላለሱ ነበር ወደ ፍልውሃ የሚመጡት። አሁን ግን ለምን ሁል ጊዜ እንመላለሳለን ብለው ይሄን የመሳለ ቦታ ብለው እኔ እዚህ ቤቴን እቀልሳለሁ ነው። ከዚያ ቤትም ሲሉ መኳንንቱን እቴጌ እንዴት ትለን እንሄዳለን ብለው እዛው ቤት መስራት ጀመሩ፣ ጎጆ መስራት ጀመሩ። በዛ መልክ ነው እንግዲህ አዲስ አበባ ተቆረቆረች የሚባለው። እና ይሄን ትልቅ አስተዋጽኦ ነው። የእሳቸው አለታዊ ገጽታ የሚመጣው አጤ ምኒልክ ከታመሙ በኋላ አጤ ምኒልክ ይሄንን የስልጣን ሽኩቻ እንዳይመጣ ፈርተው ወራሽ አልጋ ወራሽ ልጅ እያሱ ነው ብለው አዋጅ ካስለፈፉ በኋላ ይህንን በመቃወም የራሳቸው ስርዓት ለመገንባት እና ራሳቸው ዋና የፖለቲካው ዳኛ ለመሆን ባደረጉት ጥረት እንግዲህ ያው መጨረሻ ምሳቸውም ክል የገነባቸው ከስልጣን ወርደው መጀመሪያ ንጉሱን በማስተመም ከዛም በኋላ ንጉሱ ከሞቱ በኋላ እንትን ወጥተው ገዳም እንዲቀመጡ ተገደዋል። እና ትንሽ ስልጣን ያሳያት መጨረሻ ላይ መቆጣጠር አለብኝ ስልጣኑን ሙሉ በሙሉ እና እኔ የኢትዮጵያን የፖለቲካ ህልውና በምፈልገው ልክ መዳኘት አለብኝ ማለታቸው ነው። ምናልባት አሉታ ሊባል የምችለው የአድዋ ድል ለአሁኑና ለመጪው ትውልድ ያለው ፋይዳ ምንድን ነው ይላሉ። በኢትዮጵያውያን ዘንድ ምን አይነት ልዩ ታሪካዊ ስፍራ ነው ያለው ይል። ተብሎ ተብሎ ያለቀ ነገር ነው። ምን አዲስ ነገር ነግርሃለሁ ነው ብዬ ነው ምትለለው። ለምለን ያው በየአመቱ እንዘክረዋለን። ለምንድን ነው የሚዘክረው ያልተባለልን አንደኛ በነጻነት መዋጋት እና በነጻነት መኖር በምንም የማይለወጥ ትልቅ ሴት እንደሆነ ነው የሚያሳየው። ሁለተኛው ደግሞ አንድነት አንድነት ምን ያህል ጠቃሚ እንደሆነ አንድ የሆነ የተባበረ ማንኛውንም ጠላት ማሸነፍ እንደሚችል ነው። ምክንያቱም የአድዋ ትልቁ ትልቁ ፋይዳ ሁሉም ኢትዮጵያውያን ተከሰባብሮ በአንድነት በዘኒዲክ አመራር ያንን የመሰለ ተባራ ቴትን መቀዳጃቸው ነው መቀዳጃቸው ነው እና ያልተሳተፈ ተከርቦ ያሩቁም አገር የለም። ልዩነት የነበራቸው እንኳን ልዩነት ያቸው አድርጎ ላርገው አፄ ምኒልክ ስር በመሰለፍ ያንን አይነት ድል ለማግኘት ቻሉ። በአንጻሩ አሁን ለምሳሌ በማቂያ ጊዜ ቀረሮችን የገጠመው የኢትዮጵያ ጦር ተከፋፈለ ነበር። በስሜት ማለት ይቻላል በትል በሰሜኑ አካባቢ አንዳንድ ቁርሾች ስለነበሩ በተለይ በጎጃም፣ በጎንደር በሰሜን ቁርሾች ስለነበሩ፣ ከአጫኒ ስላሴ ጋር ቁርሾ ስለነበረ በሙሉ ስሜትና በሙሉ ባልተዋጉ ማለት ይቻላል የአድዋ ግን የተለየ ገጽታ ነው የትግራይ መሳፍን ድኳም መጀመሪያ ከጣሊያን ጋራ መቀራረብ ጀምሮ እንደውም ቃል ኪዳን ጓደኛ ሁሉ ከሆኑ በኋላ ያንን ሽረው ራስ መንገሻ ራስ አሉና እንደውም በመጨረሻ ደግሞ በጣም ወሳኝ በሆነ መንገድ ራስ ሰባት ራስ ታጋሚ ድጃቻ ጎስ ማለት ነው ራስ ሰባት እና ድጃቻ ጎስ ደግሞ እንደዚሁ በሚኒልክ ስር በመሆናቸው በአንድነት ያንን ስር ማግኘት ይቻሉና የአንድነትን ጠቀሜታ ነው እንግዲህ የሚያሳየ ሌላ በአሁኑ ወቅት ኢትዮጵያ ውስጥ ሁለት የተለያዩ ሚኒሊክን በተለያየ ገጽታ የሚያንጸባርቁ ሀውልቶች አሉ። አንዱ እንደሚያውቁት በኦሮሚያ ክልል ውስጥ አንፊሌ ላይ ሚኒሊክን በጡት ቆራጭነት የሚወነጅል ሀውልት ቆሟል። በሌላ ወገን ደግሞ ሚኒሊክን ታላቅ መሪነት የሚዘክር ሀውልት አራዳ ላይ እንደዚሁ ቆሟል። ይህ ምን ማለት ነው? በአንድ አገር ውስጥ የዚህ አይነት ሁለት ገጽታዎችስ እንዲሆን የተፈቀደው ለምንድን ነው? ምን አይነት አሉታዊ ተጽዕኖዎቹስ ይኖሩታል? ይላሉ። ዛሬ እንግዲህ ሰው የተለያየ አመለካከት ይኖረዋል። ግን አንዱ ትልቁ ችግር ምንድን ነው? ብዙ ጊዜ በተለይ አሉታዊ አመለካከት የሚመነጫው የድሮውን በአሁን መነጥር ከማየት ይመስለኛል እና በአሳዘኛ መታዋት መጨረሻ አተሚልክ ከዛ በተለየ መንገድ ኢትዮጵያን አንድ ማድረግ ወይም ያኔ አሁን የምናውቃት ኢትዮጵያ መፍጠር ይችላሉ ብለው ማሰብ የዋህነት ነው የሚመስሉ የሚል ምክንያቱም እንኳም ኢትዮጵያ ሌላው ማንም ያም ሀገር ቢሆን በሬፈረንደም ሳይሆን በአስከፊ ጦርነት ነው የተመሰረተው ያሳዝናል መሆኑ ግን አሁን ቢሆን በዛ መሆን የለበትም ብለን መከራከል እንችላለን ሁሉንም ሰው በፈቃደኝነት ነው የአንድ ሀገር አካል መሆን ያለበት በዛን ጊዜ ግን የነበሩት መሳፍንት ወላይታውም ቶና ቢሆን፣ የወለዳውም ጤቄለም፣ የለቃቀለውም ጆቴ ቢሆን፣ ከፋውም ጋቂሽረት ቢሆን እድልም ቢያገኙ ከአቶሜሊክ ባልተለየ መንገድ ነበረ ኢትዮጵያን አንድ ማድረግ የሚችሉት። እና ቤዝማርክ የሚባል የጀርመን ቻንስለር ይታወቃል። በአይረን ቻንስለር የሚባል ጀርመንን አንድ ማረጋት በደምና በብረት ነው ብሎ ዝቶ ፎክሮ እንደፎክረውም በዛው መልክ ላንክ ያደረገው እና ከዛ በኋላ ጀርመን ተፈጠረች። አሁን ጀርመን ምን እንደሆነች የምናየት ነገር ነው። እና ያ ታሪክ ነው። ታሪክን ለአሁን ዘመን ቁርሾ ማድረግ መቼም እንጃ፣ የተለየ የፖለቲካ ፋይዳ አለው ካልተባለ በስተቀር አቀኛ ሊሆን የሚችል አይመስለኝ የሚኒልክ ሞት በምስጢርነት ረጅም ጊዜ ተይዞ ነበር። ያንን ማድረግ ያስፈለገው ለምንድን ነው? ምንስ ፋይዳ አስገኝቷል? ይላሉ የሞቱበት ረት በደንብ ይታወቃል። ታሳ ሶስት ዘጠኝ መቶ ስድስት ዓመተ ምረቱ የተደበቀበትን ምክንያት ዝንቅ ነው። ምክንያቱም ማለቴ ምኒልክ በጣም ገናና ና ንጉስ ስለነበሩ በብዙ ዘንድ የሚወደዱ ንጉስ ነበሩ። ና ከእሳቸው በኋላ ምን ይመጣል የሚለው ነገር በጣም የሚያሰጋ ነበር። ይሄ ደግሞ ኢትዮጵያን ብቻ ሳይሆን ፈረንጆቹን እዚህ ሌጋሲዮን የመሰረቱትን ፈረንጆች ራሱ በጣም የሚያሳስባቸው ነበር። በዚህም ምክንያት አጥራቸውን ማጠናከር የተለየ ጥበቃ ኃይል ማዘጋጀት እስከዛ ድረስ ሊደርሰው ነበር እና የእነሱን የዛን ዘመን ደብዳቤዎች ስለሚያገላብጥ ሰው ያባልናቸውን ጊዜ ከአቅም ሊቁሙት በኋላ ምን ይሆናል የሚለው ነበር። በኢትዮጵያውያንም ዘንድ እንደዛ ያለ ገናና የሆነ ኃያል ንጉሥ ሲሞት አገር ሊትራንስ ትችላለች፣ ብትበት ሊመጣ ይችላል የሚለው ሀሳብ የማይቀር ነው። ምን ጊዜ የሚያደርገው በነገሩ ነገሩ አቶ ኃይለ ሥላሴን ጊዜ እንደዚህ ይባል ነበር። አቶ ኃይለ ሥላሴ ከሞቱ በኋላ እንትን ች ሀገር ይባል ነበር። ግን ያው ነገር ያ ነገር ቀደመና አብነት መጣና እሳቸው ከጨዋታ ውጭ የሆኑ እና ቴሌቪዥን የተደበቀበት ምክንያት በዚህ በዙ ሆኖ ማለት ነው። አንድ ማንኛውም አንድ ገናና የሆነ መሪ የሚሞትበት ጊዜ ከሞተ በኋላ ምን ሊሆን ይችላል የሚል ለተወሰነ ጊዜ እንደው እንዳልሞቱ ለማስመሰል ተሞከረ። ብዙ ሙከራው የተደረገው ሶስት አመት በላይ ነው የተደረገው። ከዛ በኋላ መጨረሻ ግን ያው የሚገባቸውን ክብር ማድረግ አለብን፣ ተስካር ማውጣትም አለብን ብለው ሰገሌ ጦርነት በኋላ ነው ነገር ተረጋጋ ሲባል ነው ይመስለኛል። ይፋ መቋሚቴ በላይነት ሲረጋጋት ያን ጊዜ ይፋ ሆነ። በርካታ ጸሐፍትን ፖለቲከኞችም ሆኑ ዜጎች ኢትዮጵያ በታሪኳ ውስጥ የምንልክን የሚያከል መሪ እስካሁን ድረስ አልነበራትም። የሚል ስምምነት ያለው አታይ ይሰነዝራሉ። እርሶስ በዚህ አታይ ይስማማሉ? የምንልክ ታላቅ መሪነት እስካሁን ኢትዮጵያ ከነበራት ማለት እግ ሁሉም የራሳቸውን ጠንካራ ሲሆን ደታማምዶን አላቸው ማበላመትም ቀላል አሁን ይችላል። ነገር ግን አቴሚሊክ በሶስት ነገር ምስል ሊታወቁ ይገባቸዋል። አንደኛ የኢትዮጵያን አሁን የምናውቃት ኢትዮጵያ በመፍጠር ምንም እንኳን ሂደቱ ሂደቱ ለአንዳንዶቹ ትንሽ የሚገመዝዝ ቢሆንም፣ ሁለተኛ የአድዋን ድል የአድዋን የመሰለ ድል ለማስገኘት በመቻላቸው ኢትዮጵያ በአንድነት ያግሉ ዞ እሱም የአመራር ችሎታቸው ነው። የአሁኑ ልዩነት ሰዎች ልዩነታቸው መሳፍንቱ፣ ሌሎቹ የጦር መሪዎች ልዩነታቸውን ትተው በእሳቸው ስር ከተው በአንድ ልብ በአንድ መንፈስ መዋጋታቸው ራሱ የአመራር ችሎታ ነው የሚያሳየው ሶስተኛ እንግዲህ አሁን ዘመናዊነት የዘመናዊነት ምልክቶች መሰንጠቅ የጀመሩት በአጼ ምኒልክ ጊዜ ነው። እነሱም እንደ ለምሳሌ ትምህርት ቤት ነው፣ ዘመናዊ ትምህርት ቤት፣ ዳግማዊ ትምህርት ቤት፣ ዘመናዊ ሆስፒታል፣ ዳግማዊ ምኒልክ ሆስፒታል፣ ሆቴል፣ ቴሌፎን፣ ቴሌግራፍ የመሳሰሉት፣ ባንክ፣ ባቡር መስመር፣ እነህ ሁሉ የተደረጉት በመሰረታቸው የተባለው በዛን ጊዜ ነው እና እዚህ ከዚህ ሁሉ አንፃር እንግዲህ እሳቸውንትን በጣም ጎልቶ የሚታይ ነው ብዬ እገምታለሁ። መልካም ፕሮፌሰር ባህሩ ዘውዴ ስለ ቃለ ምልልሱ እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።